Voice of America. የድሬዳዋ የሃይማኖት ተቋማት በድሬዳዋ ብሎም በመላ አገሪቱ እየተፈጸሙ ያሉ የብሔርና የሃይማኖት መልክ ያላቸውን ጥቃቶች፣ የሃይማኖት ተቋማት ላይ የሚፈጸሙ ውድመቶች፣ እንዲሁም በከፍተኛ የትምህርት ተቋማት እየታዩ ያሉ አለመረጋጋቶች፣ የትምህርት መስተጓጎሎች እንደሚያወግዙ አስታወቁ የሃይማኖት ተቋማቱ መንግስት ህግና ስርዓት የማስከበር ኃላፊነቱን እንዲወጣ ጠይቀው ወጣቶችም ከአጥፊ ድርጊቶች ተቆጥበው ሃይማኖቶቻቸው የሚያዟቸውን ተግባሮች እንዲያከብረው ነው የመከሩት አዲስ ቸኮል ዝርዝሩን ይዘዋል የድሬዳዋ የሃይማኖት ተቋማት ጉባኤ ጽፈት ቤት በትላንትናው እለት ለጋዜጠኞች በሰጡት መግለጫ በድሬዳዋም ሆነ በሀገሪቱ እየተከሰቱ ያሉ ችግሮችን እንደሚያወግዙ ተናግረዋል በልዩ ልዩ የሀገሪቱ አካባቢዎች በነዋሪዎች መካከል እየደረሰ ያለው መጎዳዳት፣ በሃይማኖት ተቋማት እየተፈጸሙ ያሉ ውድመቶችን፣ እንዲሁም የዩኒቨርሲቲ ተማሪዎች ላይ የሚፈጸሙ ግድያና እንግልትን ያወገዙት የሃይማኖት አባቶቹ ሁሉም በመቀራረብ ለሰላም በጋራ እንዲቆም ጥሪ አቅርበዋል። የጽህፈት ቤቱ ሰብሳቢ ሊቀ ብርሃናት ቀለመወርቅ ቢምረው እንዲህ ብለዋል። ጠቅላው ወይም ለጋው ወጣት ባላሰበው ሰዓት ሲሞት፣ ለጋዋ ወጣት ባላሰበች ሰዓት ትቀሰፍ፣ ንብረት ሲወድም፣ አልፎ ተርፎም ደግሞ እግዚአብሔርና የሰው ልጅ የሚገናኝባቸው ምረት ቸርነት የሚለመንባቸው ድነት የሚገኝባቸው የጸሎት ቤቶች ቤተክርስቲያን፣ መስጊድ የመሳሰሉት ሲቃጠሉ በጣም ያሳዝናል። አዝኗል። የድሬዳዋ ሃይማኖት ተቋማት በጣም ከልብ አዝኗል። በኦሮሚያ ክልል ጀምሮ እስከ ድሬዳዋችን ድረስ ይሄ ነው የማይባል እልቂት ተፈጽሟል። የብዙ ቤቶች ተቃጥለዋል። ይህንን የሚያቆር ይህንን የሚያቀዘቅዝ የሚያጠፋ ፈጣሪ አምላካችን ነውና እኛ የድሬዳው ሃይማኖት ተቋማት ይህንን መጥፎ ስራ ከልብ እናውግዘዋለን። እስካሁን የተደረገው በቅቶ አቅጣጫውን ቀይሮ ከክፋት ወደ ደግነት መመለስ እንዳለበት ከወጣት እስከ አዛውንት፣ ከመሪ እስከ ተመሪ፣ ከአዛዥ እስከ ታዛዥ ያለው ሁሉ ይህን ክፉ ስራ ትቶ ወደ መልካም መንገድ እንዲገባና ይህ ከፍተኛ አደጋ እንዲቆም በጽኑ የእግዚአብሔር ቃል እናወግዛለን፣ እንማጸናለን። የጉባኤው አባል የሆኑት ሸከሊያ ሰይድ በበኩላቸው አሁን የምንደጋገፍበት እንጂ የምንጎዳደበት አይደለም ብለዋል። ለዚህም ሁሉም የሚጠበቅበትን እንዲወጣ ነው ጥሪ ያቀረቡት። ሁላችንም እንደ ቀድሞ አባቶቻችን እንደ ቀድሞ እናቶቻችን እንደ ቀድሞ ወገኖቻችን በአንድነት በጋራ ሆነን ላለችን አገር ያለችን አገር ኢትዮጵያ ስለሆነች እንደ ኢትዮጵያዊ ነታችን በአጠቃላይ ሁላችንም ተቃቅፈንና ተደጋግፈን ለሌላው ከሌላ ሰተን እንደምኖረው ከዚህ ቀደም የነበረንን መልካም አርአያነት በማስቀጠል ተያይዘን ወደፊት መራመድ እንዳለብን የምናደርግበት ወቅት ላይ ነን እንጂ የምንጠፋፋበት የምንገፋባበት ሰዓት አይደለም ማለት ነው። ስለዚህ መላው የኢትዮጵያ ሃይማኖት ተቋማት የዚህን ድርጊት በማውገዝ ህዝበ ሙስሊሙ፣ ህዝበ ክርስቲያኑ እንዲሁም ዋቅ ፈታው ከያለበት በሚያመልከው አምላክ በመማጸን ለሀገሩ ሰላም ለወገኑ ወጣ ገባ ለማለት ለነሱ ሰላም መስራት መቻል አለብን። ሁላችንም የድርሻችንን ከተወጣን ቤታችን ይጸዳል። ሁላችንም እያንዳንዳችንን ኃላፊነትና በጎነት ከጨመርንበት የደረሰብንን ችግር ወደ በጎ መለወጥ እንችላለን። የድሬዳዋ ሃይማኖት ተቋማት ጉባኤ ጸሐፊ የሆኑት ወንድም ሚኪያስ ታየ በበኩላቸው የከፍተኛ ትምህርት ተቋማት ተማሪዎች ያጋጠማቸውን ችግርም ልናወግዘው ይገባል ብለዋል። በተለይ የኢትዮጵያ ዜጎች በእንዴት አይነት ሁኔታ እንደኖርን ሁላችንም እናውቃለን። እናት ቋጠሮ ቋጥራ የሌላትን ነገር ከዛም ከዚህም ብላ ተቸግራ ቤተሰብ በጭንቅ ያስተማራቸው የደሃ ቤተሰብ ልጆች እግዚአብሔር በሰጣቸው ድልና አጋጣሚ ትምህርታቸውን ተምረው ለሀገር ፍሬ ሊሆኑ ለሀገር ጠቃሚ ዜጋ ሊሆኑ ለቤተሰብ በረከት ሊሆኑ በየትምህርት ቤቱ ለመማር ሄደው እየደረሰባቸው ያለውን ከፍተኛ ስቃይና እንግልት፣ ግድያ የድሬዳዋ ሃይማኖት ተቋማት ጉባኤ አበክሮ ያወግዛል። ወጣቶች፣ አባቶች፣ እናቶች ሁላችንም ለዚች ሀገር ሰላም እንድንቆም። ከአጥፊዎች ጎን ቆመን የጥፋት መሳሪያ እንዳንሆን በምድራችን ላይ ከጊዜ በኋላ የመጣውን አስቸጋሪ ጊዜና ሁኔታ በመቃወም ይልቁንም ወደ የቤተ እምነታችን አቱ ይሄድን ይልቅ እግዚአብሔርን በመፍራትና በመማጸን ለሀገራችን በረከትና ሰላም እንዲመጣ እንድንጸልይ ንስሐ እንድንገባ። የሃይማኖት አባቶቹ ወጣቱ በየሃይማኖት የሚታዘዘውን ስነ ምግባር አክብሮ በሰላምና በመተሳሰብ አብሮ እንዲኖር አደራ ብለዋል። ወላጆችም ልጆቻቸውን በቀና መስመር እንዲሄዱ እንዲከታተሉ ነው ጥሪ ያቀረቡት። የተፈጸመውን ድርጊት የትኛውንም እምነት የማይወክል ነው ያሉት የሃይማኖት አባቶቹ ሁሉም የህብረተሰብ ክፍል የሃይማኖት አባቶቹ ላቀረቡት የሰላም ጥሪ ተባባሪ እንዲሆን ጠይቀው መንግስትም የህግ የበላይነትን በማረጋገጥ ረገድ ጠንካራ አቋም እንዲኖረው አሳስበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ